ኢትዮጵያና ኤርትራን በተመለከተ ከአሁን ወዲያ ዜማችን ቅዳሴያችንና መዝሙራችን ሰላም ነው ብለዋል። ሰሞኑን ሐዋሳ ከተማ ውስጥ የተገኙ የኤርትራ ባህል ቡድን አባላት የሐዋሳ ከተማ ነዋሪዎች የባህል ቡድኑ ሐዋሳ በመገኘቱ መደሰታቸውን ገልጸዋል። ባለፈው ሰኞ ለእንግዶቹ ከቢሻን ጉራቻ ከተማ ጀምሮ ደማቅ አቀባበል የተደረገ ሲሆን በሲዳማ ባህል አዳራሽ የክልሉ የስራ ኃላፊዎች በተገኙበት የሙዚቃ ዝግጅት ቀርቧል። ቡድኑ የሐዋሳን የኢንዱስትሪ ፓርክም ጎብኝቷል። ዮናታን ዘብዲዎስ ዝርዝሩን ይዟል። ባህልና የኪነ ጥበብ ቡድን ወደ አዋሳ ስመጣ ደማቅ አቀባበር ተደርጎላቸዋል። ዛሬ ደግሞ በአዋሳ ከተማ የሚኖሩ ኤርትራውያን፣ የአዋሳ ከተማ ነዋሪዎች፣ የመንግስት ስራ ኃላፊዎችና ተጋባዥ እንግዶች በታደሙበት የሁለቱን ሀገራት የሰላም ግኙነት የሚያጠናክር የሙዚቃ ቅንብር ቀርቧል። በዚህ ወቅት የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄሌን ደበበ እንዳሉት የኤርትራ የባህል ቡድን ወደ ክልሉ ከተማ ሀዋሳ ድረስ በመምጣት ሰላም ለመስበክ ያደረጉትን ጥረት አድንቀዋል። ህዝቦች ስናፍቁትና በተስፋ ስጠባበቁት የነበረው ግኙነት ተጠናክሮ መቀጠሉን ተናግሯል። የኢኮኖሚና የህዝብ ትስስር ለማጠናከር ምስክር በመንግስት እየተሰራ መሆኑን ገልጸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለሁለቱ ሀገራት ሰላማዊ ግንኙነት መጀመር ላበረኩት አስተዋጽኦ በኤርትራ የባህል ቡድንና በአዋሳ ከተማ በሚኖሩ ኤርትራውያን ፊት አድናቆታቸውን ገልጸዋል። የኤርትራን ቱባ ባህል የሚያሳዩ ባህላዊና ዘመናዊ የሙዚቃዎችን በማዘጋጀት በኢትዮጵያና ና በኤርትራ ህዝቦች መካከል የቆየውን ዘመን የማይሽረውን የወዳጅነትና ፍቅራችሁን ልታካፍሉን በመካከላችን የተገኛችሁ የኪነ ጥበብ ባለሙያዎች፣ የኤርትራ የባህል አምባሳደሮች እንኳን ደህና መጣችሁ በማለት ያለኝን አክብሮትና አድናቆት ልገልጽላችሁ እወዳለሁ። የኪነ ጥበቡ ዝግጅት የኤርትራን ድንቅ ባህልና ተሞክሮ የሚንወስድበት ከመሆኑም በላይ የኤርትራና የኢትዮጵያ ግንኙነት ለማጠናከር የተጀመረውን ተልእኮ ዳር ለማድረስ የመጀመሪያ ደረጃ መሆኑን ተናግረው፣ በተመሳሳይ ሁኔታ ኢትዮጵያ ፐብሊክ ዲፕሎማሲ ወደ ኤርትራ በሚትለክበት ወቅት የክልሉ መንግስት የክልሉን ቱባ ባህል ለኤርትራውያን ወንድሞችና እህቶች ለማስተዋወቅ ዝግጁ መሆኑን ገልጸዋል። የባህል ቡድን መሪ አቶ ሚካኤል ተፈሪም ኢትዮጵያና ኤርትራ በመካከላቸው የነበረውን ቁርሾ ሽረው ሰላም አውርደዋል ብለዋል። ከአሁን ወዲያ ግጥማችን ሰላም ነው ዜማችን ሰላም ነው። ቅዳሴያችን ሰላም ነው። መንዙማችን ሰላም ነው። ሰላም ከዚህ መስመር የሚገታን ኃይል ከቶ አይኖርም። የባህል ቡድኑ በሐዋሳ በባህር ዳርና በአዳማ ከተማ ነበራቸው ቆይታ እጅግ መልካም መሆኑን ተናግረዋል። የህዝብ ፍቅርና አቀባበልም ሰናይ መሆኑን ገልጸዋል። የቡድን መሪው የኤርትራ ሕዝብ ሰላምታንም ለአዋሳ ከተማ ነዋሪዎችና በሐዋሳ ከተማ ለሚኖሩ ኤርትራውያን አቅርበዋል። ሰላም፣ ሰላም፣ ሰላም! የሐዋሳ ከተማ ነዋሪዎች እንዲሁም በሐዋሳና በአካባቢዋ የምትኖሩ ኤርትራውያን መላው የክልሉ ሕዝብም ከዚህ መድረክ ሰላምታችን በያለበት ይድረሰው። በዚህ አጋጣሚ የኤርትራ ህዝብ ለእናንተ የላከውን የወዳጅነት ሰላምታና የመልካም ምኞት ተቀበሉ ነው። በሁለቱ ሀገራት መካከል የተጀመረውን ሰላምና ወዳጅነት ወደ ላቀ ደረጃ ለማድረስና የህዝብ ለህዝብ ትስስር ለማሳደግ ኪነ ጥበብና የኪነ ጥበብ ባለሙያዎች ትልቅ ኃላፊነት እንዳለባቸውም ተናግረዋል። በኤርትራና በኢትዮጵያ መካከል ያጠላው የጦርነትና የመራራቅ ጨለማ ተገፎ በምትኩ የሰላም፣ የወዳጅነት፣ የመልካም ግንኙነት የጋራ ብልጽግናና ብሩህ መጻኢ ብርሃን ደምቆ በመታየት ላይ ነው። የኤርትራ የባህል ቡድን ከብዙ ዓመታት በኋላ ወደ ኢትዮጵያ መጥቶ ዛሬ በሐዋሳ ከተማ በማዕከላችሁ መገኘቱ ይህንን በሁለቱ አገሮችና ህዝቦች መካከል የተፈጠረውን አዲስ ምዕራፍ የሚያበስር ነውና የምስራች እንኳን ደስ አላችሁ፣ እንኳን ደስ አለን። የሐዋሳ ከተማ ነዋሪ የሆኑት ዋና ኮንስታብል ገነት ከፈነም ሰላም ከወረደ በኋላ አስመራ ደርሰው ቤተሰባቸው መጠየቃቸውን ተናግረው የባህል ቡድኑ እሳቸው ወደሚኖሩበት ሐዋሳ ከተማ ድረስ በመምጣታቸው ደስተኛ መሆናቸውን ገልጸዋል። ከባህል ቡድኑ ጋር በሀሴት ተሞልቶ በትግርኛ ሲደንሱ አምሽተዋል። ዋና ኮንስታብል ገነት ከፈነም በጣም ደስ ብሎ አሁን እንደሱም ሰላም ያልኳቸው ነበር ከሀገራችን ሰላም ሌላ የከተማ ነዋሪም አቶ ማርቆስ ቱል በበኩላቸው በሁለቱ ሀገራት መካከል ሰላም ተፈጥሮ የህዝብ ለህዝብ ግንኙነት መጀመሩ ለዓለም ምሳሌ ያደርገናል ብለዋል። እኛ በህይወት ኖረን ይህን በመስማታችን ይህን በማግኘታችን ከልብ ከልብ የመነጨ ደስታ ይሰማል። ህዝባችን፣ ሁለቱም ህዝብ ወንድማማቾች እና እህትማማቾች የነበሩ በክፉ አጋጣሚ የተለያዩ አንድ አገር ነበሩ ተለያይተው የኖሩ አሁን አንድ ሲሆኑ ከዚህ የበለጠ ደስታ ትልቅ ነገር ነው፣ ለሌሎቹ ምሳሌ የሚሆን። የአሜሪካ ድምፅ ራዲዮም ዮናታን ዘብጂዮስ ሐዋሳም We'll